Foreign Service Institute Amharic Basic Course Unit fourteen basic sentences for learning. Chammar. Machammar. Benzin. Making our benzin chamrelling. ምን ያህል ጨምርልዎት ሌትር አስር ሌትር ጨምርልኝ ቢፈልጉ ዘይት ቢፈልጉ ዘይቱን ል ይለወት አዎ ጎማ ፈነዳ፣ መፈንዳት፣ ይፈነዳል። አደሰ፣ ማደስ፣ ያድሳል። ደግሞ ጎማዬ ሊፈነዳብኝ ነውና እባክህ አድስልኝ ቢችሉ ጥቂት ለመቆየት ቢችሉ አዲስ ለወታለሁ። አለብኝ ስላለብኝ፣ ተወ መተው፣ ይተዋል። አሁን ስራ ስላለብኝ መኪና አይነትቸው እሄዳለሁ። for fluency. መኪና ውስጥ ቤንዚን ጨምርልኝ። ምን ያህል ልጨምርልዎት? አስር ሌትር ጨምርልኝ። ቢፈልጉ ዘይቱን ልይልዎት ደግሞ ጐማዬ ሊፈነዳብኝ ነው እና እባክህ አድስልኝ። ጥቂት ለመቆየት ቢችሉ አድስ ለወታለሁ። አሁን ስራ ስላለብኝ መኪናዬን ትቼው እሄዳለሁ። መኪና ውስጥ ቤንዚን ጨምርልኝ። ምን ያህል ልጨምርልዎት? አስር ሌትር ጨምርልኝ። ቢፈልጉ ዘይቱን ሊሎት ደግሞ ጎማዬ ሊፈነዳብኝ ነውና እባክህ አድስልኝ። ጥቂት ለመቆየት ቢችሉ አዲስ እለውጣለሁ። አሁን ሥራ ስላለብኝ መኪናዬን ትቼው እሄዳለሁ። እዳዬን ከፈልሁ። አዲስ አበባ መስከረም ዘጠኝ ቀን አስራ ዘጠኝ መቶ ስልሳ ሶስት አመተ ምህረት ደረስኩ ደረሰ መድረስ ይደርሳል ፈተናውን አልፎ ወደ አገሩ ተመለሰ ባለፈው አመት ብዙ መከራ ደረሰባቸው። አባቱ ታመው ሞቱ። ሞተ፣ መሞት፣ ይሞታል። ስንቅ ስላለቀባቸው ወደ አገራቸው ተመለሱ። አለቀ ማለቅ ያልቃል። ሌባውን ይዟ አመጣው። ዮሐንስ ጠረጴዛውን ሰበረው። ሰበረ፣ መስበር፣ ይሰብራል። ጠረጴዛው በዮሐንስ ተሰበረ። تصبر مسبر السبر يتصبرال ارسال سيت افعى بن ما تفعت. يتقفع سلك العباطو دوله دوله መደወል ይደውላል ስልክ መደወል በበሽታ ምክንያት ወደ አሜሪካ ሄደ። የተማሪዎቹ ቁጥር ብዙ ነው። መጽሐፉን ፈልጎ አጣ አጣ። ማጣት ያጣል። ወደ ሐኪም ቤት መሄድ አስፈለገኝ። አስፈለገ፣ ማስፈለግ፣ ያስፈልጋል። እጁንና እግሩን አሞታል። እጅ እግር ወደ ቤቱ ሮጠ። ሮጠ መሮጥ ይሮጣል። እዚህ ሀገር ብዙ ዝናብ አለ። ወደ አዲስ አበባ ለመሄድ አሰበ። አሰበ मास्टर या स्ट्रक्चर सेंटेंसेस बारनेता, यह बार नेता नो यह इच्ची यह यह लामनाथ यहीं जाऊ ውሻ ይህኛው ውሻ ነው። ይችኛዋ ድመት ይችኛዋ ድመት ናት። እነዚህ ሸሚዝ እነዚህ ሸሚዞች ናቸው እኚህ እኚህ አባቴ ናቸው እነኚህ እነኚህ ወንድሞቼ ናቸው ኮት ያ ኮት ነው ያቺ አህያ ያቻ አህያ ናት። ያኛው ፈረስ ያኛው ፈረስ ነው። ያችኛዋ በቅሎ ያችኛዋ በቅሎ ናት። እነዚያ ክራባት ከረባት እነዚያ ክራባቶች ናቸው። እኒያ እኒያ ክስቴ ናቸው። እነኛ እነኛ ጐቶቼ ናቸው። ትራንስፎርሜሽን ድሪልስ በሚመጣበት ጊዜ እሄዳለሁ። ቢመጣ ሄዳለሁ። በመጣበት ጊዜ ሄድሁ። ቢመጣ ሄድ ነበር። ቢመጣ ኖሮ ሄድ ነበር። ጊዜ ባለኝ ቁጥር መጽሐፍ አነባለሁ። ጊዜ ቢኖረኝ መጽሐፍ አነባለሁ። ጊዜ በነበረኝ ቁጥር መጽሐፍ አነብ ነበር። ጊዜ ቢኖረኝ መጽሐፍ አነብ ነበር። ጊዜ ቢኖረኝ ኖሮ መጽሐፍ አነብ ነበር። ገንዘብ ባለኝ ጊዜ መጽሐፍ እገዛለሁ። ገንዘብ ቢኖረኝ መጽሐፍ እገዛለሁ። ገንዘብ በነበረኝ ጊዜ መጽሐፍ ገዛሁ። ገንዘብ ቢኖረኝ መጽሐፍ እገዛ ነበር። ገንዘብ ቢኖረኝ ኑሮ መጽሐፍ እገዛ ነበር። አባቷን በምትጠራ ቁጥር ገንዘብ ታገኛለች። አባቷን ብትጠራ ገንዘብ ታገኛለች። አባቷን በጠራች ቁጥር ገንዘብ አገኘች። አባቷን ብትጠራ ገንዘብ ታገኝ ነበር። አባቷን ብትጠራ ኖሮ ገንዘብ ታገኝ ነበር። ብር በምታገኝበት ጊዜ ወደ ሱቅ ትሄዳለች። ብር ብታገኝ ወደ ሱቅ ትሄዳለች። ብር ባገኘችበት ጊዜ ወደ ሱቅ ሄደች። ብር ብታገኝ ወደ ሱቅ ትሄድ ነበር። ብር ብታገኝ ኖሮ ወደ ሱቅ ትሄድ ነበር። መጽሐፍ በምንገዛበት ጊዜ ወደ ትምህርት ቤት እንሄዳለን። መጽሐፍ ብንገዛ ወደ ትምህርት ቤት እንሄዳለን። መጽሐፍ በገዛንበት ጊዜ ወደ ትምህርት ቤት ሄድን። መጽሐፍ ብንገዛ ወደ ትምህርት ቤት እንሄድ ነበር። መጽሐፍ ብንገዛ ኖሮ ወደ ትምህርት ቤት እንሄድ ነበር። ወደ ኢትዮጵያ በምሄድበት ጊዜ ወንድሜን አያለሁ። ወደ ኢትዮጵያ በሄድ ወንድሜን አያለሁ። ወደ ኢትዮጵያ በሄድኩበት ጊዜ ወንድሜን አየሁት። ወደ ኢትዮጵያ በሄድ ወንድሜን አይ ነበር። ወደ ኢትዮጵያ ብሄድ ኖሮ ወንድሜን አይ ነበር። ወደ ከተማ በምትሄድ ቁጥር የምትገዛውን አታውቅም። ወደ ከተማ ብትሄድ የምትገዛውን አታውቅም። ወደ ከተማ በሄድክ ቁጥር የምትገዛውን አላወቅም። ወደ ከተማ ብትሄድ የምትገዛውን አታውቅም ነበር። ወደ ከተማ ብትሄድ ኖሮ የምትገዛውን አታውቅም ነበር። ገንዘብ ቢኖርህ ኖሮ የት ትሄድ ነበር? ወደ ኢትዮጵያ እሄድ ነበር። ስልክ ብትደውል ቤት ታገኝህ ነበር? አዎ ታገኘኝ ነበር። አስር ብር ቢሰጥሽ ኖሮ ለአምሽን ትሰጪው ነበር? አዎ ሰጠው ነበር። ምሳውን ቢበሉ የት ይሄዱ ነበር? ወደ ሲኒማ ቤት ይሄድ ነበር። መኪና ቢኖራት ኖሮ ምን ቀለም ትቀባው ነበር? ቀይ ቀለም ትቀባው ነበር። ሰውየው ደንበኛህ ቢሆን ቅናሽ ታደርግለት ነበር? የአስር ብር ቅናሽ እናደርግለት ነበር። ሌባውን ቤት ውስጥ ብታገኘው ኖሮ ምን ትለው ነበር? ምንም አልለው ነበር። ወረቀት ቢኖርሽ ደብዳቤ ትጽፊለት ነበር? አዎ፣ ጽፍለት ነበር። አዲስ አበባ ውስጥ ቤት ቢኖራችሁ ምን ታደርጉት ነበር? እንሸጠው ነበር። ገንዘብ ቢኖርህ ኖሮ ፈረስ ትገዛ ነበር? አዎ፣ ገዛ ነበር። በመኪና ውስጥ ቤንዚን ቢኖርህ ኖሮ የት ትሄድ ነበር? ወደ ኒውዮርክ ሄድ ነበር። ቅናሽ ብታገኙ ኖሮ አህያና በቅሎ ትገዙ ነበር? አዎ እንገዛ ነበር። ብዙ ተማሪዎች ቢኖሩህ ኖሮ ምን ስራ ትሰጣቸው ነበር? አማርኛ አስተምራቸው ነበር። ብዙ ገንዘብ ባይኖራቸው ከየት ያመጡት ነበር? ከወንድማቸው ያገኙ ነበር። እያንዳንዱ ተማሪ አንዳንድ ብር ቢያገኝ ኖሮ ምን ያደርገው ነበር? ወረቀትና ቦለፕ ይገዛ ነበር። አስር ብር ቢሰጥሽ ኖሮ ምን ትገዢ ነበር? ጫማ ገዛ ነበር። ዛሬ ቅዳሜ ቢሆን ምን እንሰራ ነበር? ወደ ሲኒማ ቤት እንሄድ ነበር። መኪና ባይኖረው ኖሮ ወደ ከተማ እንዴት ይሄድ ነበር? በእግሩ ይሄድ ነበር። This is the end of tape 1, unit 14.